የወጣቶች ዓለም በኢትዮጵያ ከጥቂት ዓመታት ወዲህ ተግባራዊ መሆን የጀመረው የሕግ ማሻሻያ ፕሮግራም ደንብ ዓላማ የትምህርት ጥራትን ለመጠበቅ ወይም ለማሻሻል ታቅዶ መሆኑን የሚመለከታቸው ባለስልጣናት ያስረዳሉ። ይሁንና በደንቡ አተገባበር ላይ ጥያቄ ያላቸው የሕግ ተማሪዎችም አልጠፉም። በቅድሚያ ስለ ህግ ማሻሻያ ደንቡ ምንነት የትምህርት ስትራቴጂ ማዕከል ምክትል ዋና ዳይሬክተር ዶክተር አድማሽ ሽብሩ የሰጡንን ማብራሪያ እናሰማችሁ። በፍረንጅስ በኮለጅ ስድስት ጀምሮ ፍትህ ማሻሻያ ፕሮግራሙን ተከትሎ የህግ ትምህርት ፕሮግራሙም እንደዚሁ ተፈትሾ የምሩቃኑን ብቃትና አቅም ተግባራዊ ክህሎትም ሊያሻሽል የሚችል አይነት ፕሮግራም ነው ያለው እስካሁን ድረስ አለ። ዋናው እንግዲህ የዚህ ማሻያ ፕሮግራም ይዘቱ አንደኛው የኤክስተንሽን ፕሮግራም እንዲኖር ማለትም በመጨረሻው ዓመት የትምህርታቸው ጊዜ ላይ ተግባራዊ ትምህርት እንዲያገኙ የሚያደርግና እንዲሁም ደግሞ ዋና ዋና የትምህርት ኮርሶች የትምህርት ካሪኩለሙ ይሄን የሚያስጨብጥ መሆኑን እንዲያረጋግጥ መጨረሻ ላይ የኤግዚት ኤግዛም እንዲኖር የተደረገበት ሁኔታ ነው ያለው። በትክክል ተረድች ህይወት ከሆነ እንደ ጎርጎሪዮስ አቆጣጠር በሁለት ሺ ስድስት ያሉ መሰለኝ። ስለዚህ አሁን ወደ አስር አመት ሆኖታል ማለት ነው ህጉ የተተገበረው። እንግዲህ ከሁለት ሺ ሶስት ጀምሮ ነው የተገበረው በ እኛ አቆጣጠር ማለት ነው። እና አንዳንድ ጉዳይ ያለው ቀደም ሲል ገብተው የነበሩ ተማሪዎች ጭምር ከዛ ጊዜ የጀመሩት ለማለት አይደለም። ከዛ ጊዜ ጀምሮ የካሪኩለሙ አካል ነው የሆነው ነው የተባለው። እንግዲህ ይሄ ፕሮግራም ካሪኩለሙ አካል ሆኖ መጨረሻ ዓመት ላይ ስምንት ክሬዲት አወር እንዲኖረው ነው የተደረገው። የዚህ የመውጫ ፈተናው ስምንት ክሬዲት አወር እንደ ማንኛውም ኮርስ ተቆጥሮ ያንን ማለፍ አለባቸው የሚል ነው። ሆኖም ግን አንድ ጊዜም ባያልፍ አንድ ጭምሩ ቃል ለአምስት ተከታታይ ጊዜም መፈተንና ያው የማለፍ እድል ይሰጠዋል የሚል ነው እና በዚህ ሁኔታ ያው በየአመቱ በአመት ሁለት ጊዜ ጭምር ነው ፈተናው እየተሰጠ ያለው ማለት ነው እና በዛ ሁኔታ ነው እየተካሄደ ያለው። ስለዚህ በሁሉም የከፍተኛ ተቋማት በሀገር አቀፍ ደረጃ ተግባራዊ ሆኗል ማለት ነው። በህግ ትምህርት ዘርፍ በሁሉም የመንግስትና የግል ዩኒቨርሲቲዎች በሚሰጥባቸው ፕሮግራሞች ይሄ ተግባራዊ ሆኖ ቆይቷል። ስለዚህ በሁሉም ዩኒቨርሲቲዎች ነው እየተገበረ ያለው። ይኸው የማሻሻያ ደንብ ግን በአተገባበሩ ላይ ጥያቄ አስነስቷል። በተለይ በቀድሞና በአዲሱ ፖሊሲ ስር ይገኙ የነበሩ የህግ ተማሪዎች ዘንድ አንድ ስሙን መጥቀስ ያልፈለገና በወላይታ ሶዶ ነዋሪ የሆነ የቀድሞ የህግ ተማሪ የገጠመውን ችግር እንደሚከተለው ያስረዳል። ቅድስት ማርያም በመባል ዩኒቨርሲቲ ኮሌጅ ነው ተመዝግቤ የተማርኩት። ትምህርትን ስጀምር ሁለት ሺህ አመት ሚደት ለ ትምህርትን የጀመርኩት ሁለት ሺ አራት ላይ ተመርቄያለሁ። ግን እኔ ስማር በቀድሞው ፖሊሲ በኦልድ ፖሊሲ መሰረት ነው ነ ያስተማር የተቋም ያስተማረው። ምናልባት ኤግዚት ኤግዛም አስፈትነው ነው ለእኔ ሰርቲፊኬት መስጠት ነበረበት። ሆኖም ግን አላስፈተንም። እንደ ምክንያት ነው ያደረገው ምንድነው፣ አንተ የተማርከው ክሬዲት አወር ምጣኔ እና እዚህ ተግዛሚን የሚፈተኑ ተማሪዎች የሚማሩት ክሬዲት አወር ምጣኔ የተለያዩ ነው፣ አይገናኝ በምለው ብቻ አንደ አስማርቀናል በምለው እኛን አውጥቶ ከስራ ገበያ ሜዳ ውጭ አድርጎናል። ስለሆነም ግለሰቡ በተማረበት የስራ መስክ መስራት አልቻለም። ለጊዜው በግል ስራ ነው የሚተዳደረው። ዶክተር ምስጋናው ሰለሞን ግለሰቡ በተማረበት በቅድስት ማርያም ዩኒቨርሲቲ አካዳሚክ ምክትል ፕሬዚደንት ናቸው። ከፍተኛ ተቋሙ በመሸጋገሪያ ፖሊሲው ላይ የነበሩ የሕግ ተማሪዎቹን በምን መልኩ ነው በወቅቱ ያስመረቀው? ዶክተር ምስጋናው ከ1999 ዓመተ ምህረት በፊት በነበረው ካሪኩለም መሰረት ኤክሲት ኤክዛም የሚባል ሕግ አልነበረም። ስለዚህ የተቀደመቸውን ተማሪዎች ዩኒቨርሲቲ አስመርቆ ሸኝቷል። ነገር ግን ምዝገባው ወደ እኛ ሲመዘገቡ ከዘጠና ዘጠኝ ወዲህ ያሉት አዲስ ከሪክለም ሲቀረጽ ኤክሲት ኤግዛም አንዱ ሪኳርመንት ሆኗል። ከዛ ጊዜ ጀምሮ ያሉት ደግሞ በአገሪቱ ህግ መሰረት ሁሉም የመውጫ ፈተና እንዲቀመጡ ይያዛል። በዛ መሰረት ይቀመጣሉ። ከዚህም በተጨማሪ እንደ ምክትል ፕሬዚደንቱ የደንቡ ተግባራዊነት የሚወሰነው ተማሪው ትምህርቱን ባጠናቀቀበት አመት ሳይሆን በጀመረበት ጊዜ ነው። ስለዚህ አንድ ተማሪ ከዘጠና ዘጠኝ ዓመተ ምህረት በፊት ባለው ጊዜ ተመዝግቦ ሲማር የቆየ ከሆነ ሕግ ወደ ኋላ ተመልሶ ስለማይሰራ እሱ የሚዳኘው ቀደም ሲል በነበረው ነው ማለት ነው። ስለዚህ የጨረሰውም ዩኒቨርሲቲውም የሚሰጠው ዲግሪውን በዛ መሰረት ነው። ስለዚህ መቼ ነው የገባ የሚለውን ማጣራት ይፈልጋል። የገባው የማታ ነው የቀናው፣ እሱ መለየት ያስፈልጋል። ሁለተኛ አንድ ተማሪ በኖርማል በተቀመጠለት የጊዜ ገደብ ትምህርቱን ሊያጠናቅቅ ይችላል፣ ወይም በተለያየ ምክንያት ከዛ በረዘመ ጊዜ ሊያጠናቅቅ ይችላል። ስለዚህ የኢንዲቪጁዋሉ ኬዝ መታየት አለበት። ቅሬታችንን አቅርበን እስካሁን ድረስ ከመንግስትም ይሁን ከአስተማረን ተቋም መፍትሄ ልናገኝ አልቻልንም የሚለው የቀድሞው የህግ ተማሪ ለዶቼ ቬለ እንደገለጸው በ2004 ዓ ም ከተማረበት የቅድስት ማርያም ዩኒቨርሲቲ ተመርቋል። ተማሪ ተመርቄያለሁ የሚልና ዶክመንቱ ተሰጥቶኛል ማለት የተለያዩ ነገሮች ናቸው ተመርቄያለሁ የሚሉት ተማሪዎች ምናልባት ሴረሞኒ ላይ ተሳትፎ ሊሆን ይችላል በቃ እሱ ከሆነ ትክክል አይደለም መረጃው መጣራት ይፈልጋል ምንድን ነው ተመርቄያለሁ ማለት ሴረሞኒ ተካፍያለሁ ነው ወይስ ተመርቀሀል ተብሎ እንትን ተሰጥቶኛል ክሬደንሻሉ ዲግሪው ወይም ቴምፖራሪ ተሰጥቶኛል ነው ወይ የሚለው ለምን መሰለሽ ብዙ ጊዜ የሚያጋጥመን እኛ ጋር አሁን ይመጡና አስመርቃችሁኛል ይላሉ ምንድን ነው አስመርቃችሁኛል ማለት? አይ ሴሬሞኒ ተከታተፍ፣ ያለ ሴሬሞኒ መሳተፍ እኮ መመረቅ አይደለም። ሴሬሞኒ ይህ አንዳንድ ጊዜ ምን ይሆናል፣ ካጠናቀቁ የዛባች ከሆኑ ከባቻቸው ጋር ለመሆኑ ሲፈልጉ ይጠይቃሉ፣ ሴሬሞኒ ሊሳተፉ ይችላሉ። ያ ግን መመረቃቸውን የሚያመለክት አይደለም። መመረቃቸውን ተመርቀዋል ብሎ ሴኔት አፕሩቭ ያደረገው ክሬደንሻል ሊኖራቸው ይገባል፣ በእጃቸው ላይ ነው። ስለዚህ ይህ ሰው አሁን ከዘጠና ዘጠኝ በኋላ ከሆኑ ክሬደንሻል የሚያገኙት በህግ በተቀመጠ መሰረት ተማሪው ኤክሲት ኤግዛሙን ተቀምጦ ይሄ የመውጫ ፈተና የሚባለው ተፈትኖ ካለፈ ብቻ ያንን ማቅረብ የማይችለው በምን ምክንያት ነው? ተፈትኖ ካላለፈ ወይም ካልተፈተነ ተቋሙ የማይሰጠውም። ስለዚህ መቀጠሩም ይቸገራል ማለት ነው። ስለዚህ የቅድስት ማርያም ዩኒቨርሲቲ በወቅቱ ምንድን ነው የሚሰጣቸው ማለት ነው? አምስት ዓመት መማራቸውን ብቻ የሚገልጸውን ነው። የቅድስት ማርያም ዩኒቨርሲቲ የሚያደርገው ምንድን ነው? ሄደውም እንዲፈተኑ ነው። ሁኔታዎቹን ያመቻችላቸዋል። ሄዶ ተፈትኖ አልፎ ሲመጣ ኦፊሻሊ መረጃ ይደርሰናል። እኛ ከላይ ተቀምጠው ይሄን ያክል ነጥብ በማምጣት አልፈዋል ወይም ወድቀዋል የሚል መረጃ ይሰጠናል። ስለዚህ ያለፉትን ተማሪዎች ክሪደንሻል እናዘጋጅና እንሰጣቸዋለን በዚያ መሰረት ማለት ነው። ያ ካልሆነ ግን ክሬደንሻል ከተቋሙ አያገኝም። እንደ የቀድሞው የዚህ የከፍተኛ ተቋም ተማሪ ከሆነ ግን ምንም እንኳን በሁለት ሺህ ዓመተ ምህረት የህግ ትምህርቱን ቢጀምርም የመልቀቂያ ፈተና እንደማያስፈልገው ተነግሮት የመጀመሪያ ዲግሪው ተሰጥቶታል። አለ ልቤ የሚባል የህግ የመጀመሪያ ዲግሪ ባችለር ኦፍ ላውስ የሚባል እንትን አለና ያንን የህግ የመጀመሪያ ዲግሪ ሰቶን ስቱደንት ኮፒም ሰርቲፊኬቱም አለ። ኦሪጂናል ዶክመንት በሙሉ ሰቶኛል። እና እዛ ላይ ምንም የመልቀቂያ ፈተና እንደሚያስፈልግህ ምንም የተነገረ ነገር የለም። ምንም አልተነገረም። እንደውም እንፈልግ ነበር፣ እንደዚህ አይነት ነገር እንደዚህ ይባላል እና ከወጣን በኋላ ልንጠየቅ ይሆናል እና እንፈተናልን የምለውን ጥያቄ አቀርበን፣ እናንተ በቀድሞ በኦልድ ትምህርት ፖሊሲ መሰረት ነው ትምህርቱን የጀመራችሁት ያጠናቀቃችሁትም እንደዛ ስለሆነ ለእናንተ አያስፈልግም አትጠየቁበትም የሚል ምላሽ ነው፣ ከአስተማሪው ዩኒቨርሲቲ ኮሌጅ የተሰጠን ምላሽ። የዩኒቨርሲቲው ምክትል ፕሬዚደንት ዶክተር መስጋናው ግን ይህ በፍጹም ሊሆን አይችልም ይላሉ። እኔ አሁን ሳይ ሊቀመጥ ወሰደ ብዬ አልገምትም፣ ምክንያቱም ህጉ እንደነገርኩሽ ስለሆነ። ግን አለኝ የሚል ከሆነ ደግሞ መረጃውን ብትሰጥን ማጣራት እንችላለን። ስለዚህ የሚመለከተው ግለሰብ ወደ ዩኒቨርሲቲው መምጣት ይችላል ማለት ነው። የሕግ ተማሪው ባቀረበው ጥያቄ ላይ እንዲሁም ምላሽ የሰጡን የትምህርት ስትራቴጂ ማዕከል ምክትል ዋና ዳይሬክተር ዶክተር አድማስ ደግሞ ተከታዩም ብለውናል። ከሁለት ሺህ ሶስት ጀምሮ እንዲተገበር የሚያዝ መመሪያ እንዳለ ነው ያየሁት። እነዚህ ልጆች የጀመሩበት ካሪኩለም የትኛው እንደሆነ ማወቅ ያስፈልጋል። የትኛው ካሪኩለም ነው ይሄኛው ካሪኩለም እዛ ውስጥ አልገባም የሚለው ቅድም እንዳልኩት የመጨረሻ ዓመት ላይ ከሚወስዱት ኮርሶች አንዱ እንዲሆን እንደሆነ ነው የሚታወቀው። እና አሁን የተባለው ግለሰብ የተያዘበት ፕሮግራም የየትኛው አካል ነው ያንን አይመለከተም የሚለው የሚታይ ነገር ይሆናል። ከዛ ውጭ ግን በአጠቃላይ ከሁለት ሺ ሶስት ጀምሮ እዛ ፕሮግራም ውስጥ ያሉ ተማሪዎች እንዲመለከታቸው የሚጠይቅ አሁን የተጠቀሱት ተማሪዎች ባች በየትኛው ካሪኩለም ነው የሚለው ነገር በዝርዝር ማየት ይገባል ማለት ነው የመልቀቂያ ፈተናውን መፈተን ካለብንም እድሉ ይመቻችልን ሲል የጠየቀው የቀድሞ የሕግ ተማሪ ጥያቄን በተመለከተ ዶክተር ምስጋናው ፈተናውን መውሰድ እንደሚችል ነው የነገሩን። አዎ ይችላል፣ ግዴታም ነው እ የትስ ነው መፈተን የሚችሉት? ሀገር አቀ ፈተናዎች ድርጅት ኤጀንሲ ነው የሚባለው። ስለዚህ ወደዛ ሄዶ መፈተን ይችላሉ ማለት ነው እነዚህ። አዎ አዎ አዎ። መንግስት የግል ተቋማት የመምህራን ትምህርትና የህግ ትምህርትን እንዳይሰጡ በመከልከሉ የተነሳ የቅድስት ማርያም ዩኒቨርሲቲ ከጥቂት ዓመታት በፊት የህግ ተማሪዎችን ተቀብሎ ማስተማር እንዳቆመ ዶክተር ምስጋናው ገልጸውልናል። በኢትዮጵያ ከጥቂት ዓመታት ወዲህ ተግባራዊ መሆን የጀመረው የህግ ማሻሻያ ፕሮግራም ደንብ ደንብና ከዛ ጋር ተያይዞ የተጀመረው የመልቀቂያ ፈተናን በተመለከተ ሌሎች የህግ ተማሪዎችስ ምን ገጥሟቸዋል? ተሞክሯችሁም ብታካፍሉን ደስ ይለናል። ለዝግጅቱ ልደት አበበኔ ጤና ይስጥልኝ።